كده دلوقتي انا 私たちは、これときに、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私たちは、私た Sagrado, sagrado, sagrado, sagrado, sagrado, sagrado, sagrado, sagrado, sagrado, sagrado, sagrado, sagrado, कैली आतिन कैमरा आतिन कैली असुस कसुस और कैली नाम रे रे रे रे रे रे रे रे रे रे रे रे रे रे रे रे रे रे रे रे

የሚያብራር የሚፈልገው ውግዘት ማለት ምን ማለት ነው? ሁለተኛ አንድ ሰው ተወገዘ ሲባል ምን ምን ሲሰራ ነው? ሶስተኛ በፓትርያርኩ እና በእርስዎ መካከል የተፈጠረውን ችግር ለመፍታት ለምን አልተቻለም? አራተኛ በፓትርያርኩ ቢያጠፉ ወይም ሃይማኖት ቢያፋልሱ ራሳቸው በሰሩት ስራ ይቀጣሉ እንጂ ከአናት አባቶች ተባባሪ ናቸው ተብለው ለምን ይወገዛሉ? አምስተኛ በቤተክርስቲያናችን ሁልጊዜ ስለ ፍቅር እያስተማረች በእርስዎ እና በፓትርያርኩ መካከል ለምን ፍቅር ጠፋ? ስድስተኛ ምዕመኑስ ለምን በቤተክርስቲያን ተገኝቶ እንዳያስቀድስ ታገደ? ሰባተኛ ሰው በቤተክርስቲያን ተገኝቶ አስቀድሶና ስጋውን ደሞ ለመቀበል ለምን ተከለከለ? ስምንተኛ የጌታ ስጋው ደሞ በካህናት አባቶች እጅ አትቀበሉ፣ የፓትርያርኩ ተባባሪ ናቸው ለምን ተባለ? ዘጠነኛ የእናንተ የሃይማኖት አባቶች ፍቅር መጥፋት ለመናፍቃን በር አይከፍትሞኝ? አስረኛ ዛሬ ዛሬ መናፍቃን በእነሱ በኩል ፍቅር ጠፍቷል እንደምታዩዋቸው አንዱ አንዱን እያወገዘ ነው እያሉ ይሳለቁብና፣ በእርስዎ በኩል ይህን እንዴት ያዩታል? አስራ አንደኛ ይህ ውግዘት የተላለፈው ለመላው የኢትዮጵያ ሕዝብ ነው ወይስ ለአዲስ አበባ ከተማ ብቻ? አስራ ሁለተኛ ይህ ውግዘት የተቀበሉት ቤተክርስቲያኖች ስንት ናቸው? በውግዘት ውስጥ አምነውበታል? ይህንንም እንዲያብራሩብን። አስራ ሶስተኛ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል በካህን አባቶች እጅ አትሳለሙ ለምን ተባለ? አስራ አራተኛ ውግዘት ከተላለፈ ወዲህ ብዙ እናት አባቶች፣ እህት ወንድሞች ከዚህ ዓለም በሞት የተለዩ አሉ። እነዚህ ሰዎች እንደተወገዙ ነው የሞቱት ወይስ ተፈተው? ይህን እንዲያብራሩብን። አስራ አምስተኛ ይህ ውግዘት በግል ጋዜጣ ከማስተላለፈው በፊት ለምን በየቤተ ክርስቲያን ተገኝተው ለምመኑ አላስተላለፉም? አስራ ስድስተኛ ይህ ውግዘት እስከ መቼ ነው የሚቆየው? ለምን? አስራ ሰባተኛ ይህ ውግዘት ከአዲስ አበባ ውጭ የሰማ አገር አለ? ካለ ውግዘቱን ተቀብሎታል ወይስ አልተቀብለውም? አስራ ስምንተኛ ይህ ውግዘት ብፁዕ አባታችን ሰምቷል ወይስ አልሰሙም? አስራ ዘጠኛ ብፁዕ አባታችን የግል ጋዜጣ አታነቡ ብለው አውግዘዋል። የእሱ ውግዘት ደግሞ የተላለፈው በግል ጋዜጣ ነው። ይህ ሊጋጭ አይችልም ወይ? ሀያኛ አንዱ ያወገዘውን አንዱ ሊፈታው አይችልም ወይ? ካልቻለ እስከ መቼ በውግዘት ውስጥ ሊኖር ይችላል ወይስ ከቤተ ክርስቲያን እስከ መቼ እርቁ ሳያስቀድሱ ይቆያሉ? የሚሉ ናቸው። እና እንደኛ እንደ እግዚአብሔር ቸርነት እንደ እግዚአብሔር ፈቃድ እዚህ ውስጥ ባለፈው ጊዜ እንደተነጋገር ነው። ብዛቶቻችን የጠለቀ እውቀት የለም በዚህ ጉዳይ። እና ይችን ነገር እንከርሶ ከአባታችን ያለውን ሁኔታ ሰምተን ተነጋግረን ሚጠቅማል ይጠቅማል ያሉት ሀያውንም ማለት ነው። ከሀያው ውስጥ ይጠቅማል የተባለውን ነገር በእግዚአብሔር ስም ቢያብራሩልን ነው። እግዚአብሔር ማለት ነው ዛሬ ጥያቄዎች እየተነሱ በየጊዜው በጋዜጦች መልስ ተሰጥቶባቸው በቤተ ክርስቲያን ስርዓት ውስጥ አንድ ሰው ከቤተ ክርስቲያን ሕግ ውጭ ከሄደ እንኳን መሪ ሆኖ በምእመንነት ያለ ቢሆን ሕጉን ከተላለፈ ይወገዛል። ሃይማኖት የተላለፈ ብቻ አይደለም። ስርዓቱ ነው። እንኳን ይህንን ያህል ጠቅላላውን የቤተ ክርስቲያንም ስርዓት ያፋለሰ ቀርቶ አንዱ ከአንዱ ጋር ተጣልቶ አልታረቅም ቢል ይወገዛል። ጌታችን አንድ ሰው ቢበድል መጀመሪያ ብቻህን፣ ሁለተኛ ሰው ጨምረህ ንገረው፣ እምቢ ቢል ለቤተ ክርስቲያን ንገራት። ቤተ ክርስቲያንን እንቢ ካለ እንደ አረመኔ፣ እንደ ቀራጭ ሁኑ የሚል ይህ ውግዘት። ከዚያ አያይዞ እውነት ልንገራችሁ በምድር ያሰራችሁት በሰማይ ታሰራ ይሆናል፣ በምድር የፈታችሁት በሰማይ ተፈታ ይሆናል የሚል ግን የቤተ ክርስቲያን መሳሪያ ውግዘት ነው። አንድ የመጀመሪያ ጥያቄ ይመሰለኝ አይደለም። ምን ምን ሲሰራ ስራ ከቤተ ክርስቲያን ህግ ውጭ የሆኑ ነገሮችን ሁሉ ካደረገ ይወገዛል። ትምህርት ሃይማኖት ካፋለሰ፣ ስርዓት ከጣሰ፣ ህግ ካፈረሰ፣ ሃይማኖትም ካጠፋ፣ በሰውም በእግዚአብሔርም ላይ በደል ካደረሰ እና ተመክሮ ተነግሮ እንቢ ካለ ይወገዛል። ማውገዝ ማለት መለየት ማለት ነው መለየት ማለት ነው። እንኳን በመንፈሳዊ ህይወት በስጋዊ ህይወት ድሮ አባቶች እንዲያደርጉ ነበረ። አንድ ሰው መክረውት እምቢ ካለ ከእሱ ጋር ማንም ሰው የማህበራዊ ኑሮ ጉዳይ ተሳትፎ እንዳያደርግ፣ እሳት እንዳይጫጫር፣ እቃ እንዳይዋዋስ፣ ቢታመም እንዳይጠየቅ፣ ቢሞት እስከማይቀበር ድረስ ውሳኔ ይሰጡ ነበር። ይህ ውግዘት ነው ማለት ነው። እና በቤተክርስቲያንም አንጻር መናፍቃን እንደዚህማ ባይሆኑ የኒቃያ ጉባኤ አያስፈልግም ነበረ። እንደ እንዲህማ ባይሆን የቁስጥንጥንያ ጉባኤ አያስፈልግም ነበር። የኤፌሶን ጉባኤ አያስፈልግም ነበር። እና አሪዎስ እነ መቅዶኒዎስ እነ ንስጥሮስ ተወግዘው አይለዩም ነበረ። እና ፓትርያርኩም ሆኑ ግብረ አበሮቻቸው የኢትዮጵያን ቤተክርስቲያን ሃይማኖት ጠብቀው ሊያስጠብቁ በስጋው በደሙ የገቡትን መሀላ ስላፈረሱ ነው ያወገዝኩ። በዚህ ምክንያት ነው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ይላል። በሙሴ ሕግ አንድ ሰው በሁለት በሦስት ምስክር ከተወቀሰ ይቀጣል ይላል። ግን ወልደ እግዚአብሔርን በደሙ ቃል ኪዳን የተጋባና የተቀበለውን ቅድስና ያረከሰ የጸጋውንም መንፈስ ያዋረደ ቢኖር እንዴት አይቀጣም? እና እነዚህ ፓትርያርኩም ሆኑ ጳጳሳቱ፣ ካህናቱ በስጋው በደሞ የገቡትን ለምዕመናን፣ ለቤተ ክርስቲያን፣ ለእግዚአብሔር የገቡትን ቃል ኪዳን ስላፈረሱ አወግዛቸዋለሁ። አሁንም ቅዱስ ጳውሎስ እኔ በስጋ ከእናንተ ጋር ባልኖር ያለ ቆሮንቶስ በጻፈው መልእክቱ በምዕራፍ አምስት እኔ በስጋ ከእናንተ ጋር ባልኖር በመንፈሴ ከእናንተ ጋር ነኝ እንዳለውን ሰው ዝም ብላችሁ መመልከት አይገባችሁም። ስለዚህ በኢየሱስ ክርስቶስም ተሰብስባችሁ አውግዛችሁ ለዩት፣ ለሰይጣን ስጡት ነው የሚለው። ጳውሎስ አውግዛችሁ ለዩት ነው። እኔ ያወገዝኩ በመጽሐፍ ሰራፍኝ ከመጽሐፍ ሰራፍኝ ውጭ አይደለም። መካከል የተፈጠረው ችግር ለመፍታት ለምን አልተቻለም? አይቻልምም? አልተቻለምም? አዎ፣ የማይፈታበት ምክንያት እሳቸው ሲመለሱ የሚፈታ ወይም በመካከላችን ዳኛ ሲኖር ነው የሚፈታ። በመካከላችን ጉባኤ የሚጠራ ንጉሥ የለም ዛሬ። አርዮስ ሲወገዝ የኒቅያን ጉባኤ የጠራው ቆስጠንጢኖስ የተባለው የምስራቁ ንጉሠ ነገሥት ነው። መቅዶኒዎስ ሲወገዝ ጉባኤውን የጠራው አርቃዴስ የተባለው የምስራቁ ንጉሰ ነገስት ነው። ምስጥሮስ ሲወገዝ ጉባኤውን የጠራው ቴዎዶስዮስ የተባለው የምስራቁ ንጉሰ ነገስት ነው። በኢትዮጵያም ነገስታቱ በነበሩበት ጊዜ ብዙ ጊዜ የተደጋገመ ጉባኤ ተደርጓል። በአጼ ፋሲል ጊዜ በካቶሊክና በኢትዮጵያውያን መካከል ጉባኤ ተደርጎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አፈ ጉባኤ እጨጌ በትረጊዮኒስ ስለረቱ ካቶሊኮች መረታታቸውን አምኖ ከሀገር እንዲወጡ ተፈርዶባቸዋል በአጼ ዮሀንስ ዘመነ መንግስት በወሩ ሜዳ ጸጎችና ኦርቶዶክሳውያን እንዲከራከሉ ተደርጎ ጸጎች ስለተረቱ ተፈርዶባቸው ተቀጥተዋል ንጉስ ቢኖር ይህንን በዳኝነት ጉባኤ ጠርቶን ይፈታ ይችል ነበረ በኢትዮጵያ የቤተ ክርስቲያኒቱ የበላይ ጠባቂ ንጉሠ ነገስት ነበረ ነበረና፣ ዛሬ ንጉሠ ነገስት የለም። ያለው መንግስት በሃይማኖት አያገባኝም አለ። ይህንንም ምክንያት አድርገው ፓትሪያርኩ የኢትዮጵያን ቤተክርስቲያን ረገጡ፣ ክብሯን አሳደፉ፣ ሃይማኖቷን አፋለሱ፣ ስርዓቷን ጣሱ፣ ህጓን አፈረሱ። ለጳጳሳት አቤት አልኩ፣ አብረው አበሩ። የቤተክርስቲያንን ህግ ሽረው አባ ጳውሎስ የሚመለኩበትን ህግ አወጡ። ቤተ ክርስቲያን የጣዖት ቤት ሆነች። እንደገና አለቆችና ካህናት የእነሱ ተባባሪ ሆነው ጉዳዩን አስፈጸሙ። ስማቸውን በጸሎት ሃይማኖት አትጥሩ እየጠየቁ እንቢያሉ። ስለዚህ ሁሉም ተባብሮ በእግዚአብሔር ላይ ስላመጹ ምእመናን ይፈቱታል ብዬ ነበር። ምእመናንም እንቢያሉ። የሰበካ ጉባኤ አባሎች ምእመናንም ተባብረው እንቢያሉ። ምን አለበት፣ ምን አለበት የሚል ቋንቋ ነው። ምን አለበት በሚል ቋንቋ ሃይማኖት አይቆሙም። ሁሉ ለራሱ ለሃይማኖት መቆም አለበት እና ስለዚህ ሁሉም ተባብረው ስላመፁ አውገዣለሁ ሁሉንም። የሚፈታውም ሚፈታውም የለም። የሚመለስ ከሌለ ወይ ስታቸው ካልተመለሱ፣ ወይ ጳጳሳት ተመልሰው ሲኖዶሱን ካላቋቋሙ፣ ሲኖዶስ ፈርሷል። ወይም ካህናት ደግሞ ተመልሰው እራሳቸውን ካላወቁና ከምዕመናን ጋር ተባብረው ካልቆሙ፣ ወይም ምዕመናን እምቢ ብለው እጃቸውን ካልሰበሰቡና እንዳዘዝኳቸው ካላደረጉ፣ መፍቻ የለው የሚከተለው መቅሰፍትና ከፍታ ይመጣል፣ አይቀርም፣ ይፈረዳል። ፓትሪያርኩ ሊያጠፉ ወይም ሃይማኖት ሊያፋልሱ ራሳቸው መሰረ ስራ ይቀጣሉ። ከአናት አባቶች ተባባሪ ናቸው ተብለው ለምን ይወገዛሉ? ፓትሪያርኩ ሲያጠፉ መሾም መሻር ያለባቸው ቤተ ክርስቲያን ናት፣ የምትሾማቸው የምትችላቸው። ፓትሪያርኩ እኮ አምባገነን አደሉም፣ በጦር ጉልበት አደለም የኢትዮጵያን ቤተ ክርስቲያን መንበር የወረሱት፣ በልዩ ስልጣናቸውም አደለም፣ ልዩ መብትም የላቸውም የወራሽነት መብትም የላቸውም ተመርጠው ነው የተሾሙ። ሲሾሙ ደግሞ ምለው ነው የኢትዮጵያን ቤተ ክርስቲያን ስርዓት፣ እምነት ሊጠብቁ ነው። ካልጠበቁ መሻር አለባቸው። ካልሻራቸው ይወቀሳሉ፣ ይከሰሳሉ፣ አብረዋቸው ይወገዛሉ። ቤተክርስቲያናቸው ሁልጊዜ ስለ ፍቅር እያስተማረች በርስሆነ መካከል ፍቅር በእኔና በሳቸው መካከል አይደለም ፍቅር የጠፋ በቤተክርስቲያንና በሳቸው መካከል ነው። እኔ እና እሳቸው አሁንም አልተጣላንም። አልበደሉኝም፣ አልበደልኳቸውም። የግል ቂም የለንም። የግል ቅያም የለኝም። ምንም ቢያደርጉ ጸባችን ግን በቤተ ክርስቲያን ምክንያት ነው። በእግዚአብሔር ላይ ደግሞ መታረቅ መተባበርም አይቻልም። ሄሮድስና ጲላጦስ ሞከረውት ነበር፣ አልተደረገም። በእግዚአብሔር ላይ መዋዋል፣ በእግዚአብሔር ላይ ወዳጅነት መፍጠር አይቻልም። ይሄ የማ ቢሆን ኖሮ ጌታ ለምንድን ነው በሰው ፊት ያመነብኝም እኔም በሰማይ አባቴ ፊት አምንበታለሁ፣ በሰው ፊት ያፈረብኝም እኔም በሰማይ አባቴ ፊት አፍርበታለሁ፣ ለምን ይል ነበረ ጌታ እኔ ሰይፍን እንጂ ሰላምን አላመጣሁም አባትን ከልጁ፣ እናትን ከልጇ፣ ቤተሰብን ከቤተሰቡ ልለይ ነው የመጣሁ ነው ያለው። ታዲያ ይህማ ቢኖር ምን ጸብ ነበረ? በዓለም በዓለም ምን ሰማዕታት ይገኙ ነበረ? ለምን ይሞቱ ነበር? ለምን ደማቸውን ያፈሱ ነበረ? በእግዚአብሔር ላይ ውለታ መዋል ፍቅር መፍጠር አይቻልም። ለምን ቤተ ክርስቲያን ተገኝቶ እንዳያስቀጥስ ለምን ተደረገ? ከቤተ ክርስቲያን ውጭ የሆነውን ሃይማኖቱን የሚያፈልሰውን ስርአቱን የሚያጣርሰውን አለቃ መከተል አይገባውም። ምንድን ነው የሚል ጌታ በጎቼ ይላል ጌታ። እስኪ ዮሐንስ ወንጌል ምዕራፍ አስር ነው ይዩት። በጎቼ ቃሌን ያውቃሉ፣ እኔ በስማቸው እጠራቸዋለሁ ይከተሉኛል። ሌላውን ግን አያውቁትም፣ ስለዚህ ቃሉንም አይሰሙትም፣ አይከተሉትም ነው ያለ። ከክርስቶስ ውጭ የሆነ ከክርስቶስ ውጭ የሆነ እረኛ የለንም። ከክርስቶስ ውጭ የሆነ ፓትሪያርክ የለንም። ከክርስቶስ ውጭ የሆነ ካህን የለንም። ከሌለ ምዕመናን ሊሰሙት ሊቀበሉት ሊከተሉት አይገባቸውም። ማንንም ነው የሚያስቀድሱት ማንንም ነው የሚቀድስ። ዲያብሎስ ይቀድሳል እንዴ? አይቀድስም እኮ ይህን አታውቁም። ዲያብሎስ እኮ አይቀድስም። ቅዱሳን መላእክት ናቸው እ የሚቀድሱ ዲያብሎስ አይቀድሱም አይቀድስም። ቅዱስ ብሎም የእግዚአብሔርን ቃል አይጠራም እና እነዚህ እግዚአብሔርን የካሉ መቀደስ አይችሉም። በእነሱ ድምፅም ደግሞ ማስቀደስ አይቻልም የቅዳሴ ተባባሪ መሆንም አንችልም። ስለዚህ ምዕመናን ከዚህ መታቀብ አለባቸው። ምዕመናን ናቸው ወንጀለኞች። እንግዳውስ አንደኛ ከበው እያጨበጨቡ፣ ሁለተኛ ሲወጡ ሲገቡ እጅ እየነሱ ቁጭ ብድግ እያሉ፣ ሶስተኛ ገንዘባቸውን እየሰበሰቡ እየሰጡ ለጣዖት አምልኮት ማጠናከሪያ ያደረጉት ቤተ ክርስቲያን ያፈረሷት ምዕመናን ናቸው። ስምንት መቶ ሺህ ብር የፈጀ መኪና የተገዛ በምዕመናን ገንዘብ ምዝበራ ነው። አንድ ሚሊዮን ተኩል የፈጀ ግብዣ የተጋበዘው ከቤተ ክርስቲያን በተፈጸመው ምዝበራ ነው ምዕመናን እጃቸውን ቢሰበስቡ የሰበካ ጉባኤ አደራውን ቢጠብቅ ኖሮ የገንዘብ ድሆች አብያተ ክርስቲያናት ራሳቸው እንደተናገሩት በገጠሪቱ ያለች ቤተ ክርስቲያን የምትረዳበት ታታ በሙታኒት ቀሚስ የሚቀደስ ብለው ራሳቸው በጉባኤ ተናግረዋል ይህን የሚሰሙ ምዕመናን ናቸው ዝም ብሎ የሚያጭበጭቡ ደግሞስ በቤተ ክርስቲያን ላይ ደም እየፈሰሰ ደም አፍሳሽ ቅዱስ ነው ነ ለማሳች ቅዱስ ነው። አይኑ አይቶ የለም። የህዝብ አዲስ አበባ ህዝብ አይኑ አይቶ የለም፣ ሰምቶ የለም። ከዚህ ነው ቅዳሴ የሚያገኘው። እሱ እና አልከለከልኩም። የሚያቀብላችሁ ካገኛችሁ፣ ቅዳሴ የሚቀድስ ቄስ፣ ጳጳስ ካላችሁ አልከለከልኩም። ስልጣነ ክህነት የላቸውም እኮ ነው የምላቸው። የፓትሪያርኩ ተባባሪ የሆነ ሁሉ ስልጣነ ክህነት የለውም። ምክንያቱም ሚያዚያ 30 ቀን 1988 ዓመተ ምህረት የወጣው ህግ የሲኖዶሱ ሲኖዶሱ የፈረመበት ህግ እስከዛሬ የኢትዮጵያ ቤተክርስቲያን የሚሰራባቸውን ደንቦችና ህጎች አሻሽሎ የሚመራና ለሲኖዶሱ ተጠሪ የነበረው ፓትሪያርክ በመንፈስ ቅዱስ ፈንታ መሪ እንዲሆን አመራር ሰጭ እንዲሆን ፈቅዶ ቤተ ክርስቲያንና አባሎቿ የፓትሪያርኩ ተጠሪ እንዲሆኑ አድርጓል። ከዚያ ጊዜ ወዲህ ጳጳሳትም ቀሳውስትም ራሳቸውን ሽረው የአባ ጳውሎስ ፍጡራን ስለሆኑ አባ ጳውሎስ ደግሞ ስልጣነ ክህነት የመስጠት መብት ስለሌላቸው አሁን ዛሬ የሚቀድሱ የሚያወድሱ ካህናት ቄሶችን ጳጳሳትም የሉንም። ስለዚህ ካሏቸው ምን አልቀቦም ምን ፍቅር አልጠፋም እኮ ነው ፍቅር የሚባል ነገር የለም። በእግዚአብሔር ፍቅር የለም። በእግዚአብሔር ቀል የለም በዚህ አድማ አለ እንዴ? አድማ ኮ ነው። ምን አጣለን? ምንም ጠብ የለን። ይሁዘት ከተላለፈ ኢትዮጵያ ህዝብ ነው ወይስ ህዝብ ብቻ አይደለም። በሞላው ዓለም ላሉ ለኢትዮጵያውያን፣ ያን ሁሉ ክብራቸው ለተደፈረው ለኢትዮጵያውያን ሁሉ በኢትዮጵያ ብቻ አይደለም፣ በሞላው ዓለም ላሉ ኢትዮጵያውያን ሁሉ ነው። ብዙ እናት አባቶቻችን እነዚህ ሰዎች እንደተወገዙ ነው የሞቱት ወይስ ተፈተዋል? ትዕዛዙን አክብረው ከሆኑ ተፈተዋል። ትዕዛዙን ካላከበሩ ግን እስረኞች ናቸው። ይህ ውግዘት በግል ጋዜጣ ከማስተላለፈው በፊት ለምን በየትርስያን ተገኝተ ለምን ሆነ አላስተላለፉ? በእኔ ስልጣንማ ታግጃለሁ። ስለ ታገልኩ እኮ ነው በግል ጋዜጣ እስከ መተንፈስ የበቃሁት እንጂ ልንማድል ማድል ካገኘ ለምንድን ነው ለምን በጋዜጣ እናገራለሁ? በመድረክ ላይ ነው የምናገረው። ጥር ሀያ አራት ቀን አስራ ዘጠኝ መቶ ሰማንያ ስምንት አመተ ምህረት በተክላይ አመት ቤተክርስቲያን መጽሐፎ መበላሸቱን ሰውየው ከመንገድ ውጭ መሄዳቸውን በሚገባ ተናግሬያለሁ። ከዚያ ቀደም ብሎም አንድ አመት ሙሉ ሲልወደሱ እንዲያየው በደብዳቤ በቃልም ነግሬያለሁ። እምቢ ስላሉ ነው እንደ ጌታ ቃል ነው እየዋገዝኩኝ። ከዚያ ውጭ አደርጉም። መጀመሪያ ጠይቅ፣ እምቢ ሲሉ ለቤተክርስቲያን ንገር፣ ከዚያ በኋላ አውግዝን ያለኝ እንዳዘዘኝ አደርግኩ እስከ ተፈታ ድረስ ነገሩ ውሳኔ እስካገኘ ድረስ ካላገኘ፣ ያው አሬስ ተፈቷል፣ መቅደልስ ተፈቷል፣ ምስጥሮች ተፈቷል። አሁንም በዚህ ዓለም ብቻ አይደለም በወዲያኛውም ዓለም ውጉዛን እሱራን ናቸው። በስልጣና በወሎን ውስጥ ውስጥ እሱራን ውጉዛን ይሆኑ። ይህንን ውግዘት ብፁ አባታችን ሰምተዋል ወይ ሳስም? ይስሙ አይስሙ ምንም የሚያጠያይቀኝ ነገር የለም። ብፁ አባታችን የግል ጋዜጣ አታንም ብለው አውግዘዋል። እሱ ውግዘት ደግሞ እየተላለፈው በግል ጋዜጣ ነው። ይሄ ይጋጫ አይችልም። ምን ያጋጫዋል? እሳቸውም እንዳመፁ ናቸው። እኔም ከእግዚአብሔር ጋር እንደቆንኩ ነኝ። ምን ይጋጫል? መጀመሪያ ጠባያቸው የማይሆን ሆኖ ወጥተዋል። ከወጡ በኋላ የማያደርጉት ነገር የላቸውም። እውነት ከሆነ እውነት ከሆነ ውግዘቱን ለማገድ ከመሞከር ወይም የግል ጋዜጣ አታልሞ ብሎ ከማስገደድ ይልቅ የሊቃውንት ጉባኤን ከማፍረስ፣ ሲኖዶሱን ከማፍረስ ይልቅ የሊቃውንት ጉባኤም እንዳለ፣ ሲኖዶሱም እንዳለ እኔን አቅርበው መጠየቅ ነበረባቸው። እውነቱ ይሄ ነው። ከይቅርታ ጋር በእግዚአብሔር ስም ማለት ነው። አንድ ትምህርት ነው። አሳባችሁን እ መጠየቅ ያለባችሁ በገሌስ የሚባለው ሁሉ የልምድ ቋንቋ ነው። ተጠንቀቁ። ውግዘት ከተላለፈ ወዲህ የሚለው ጥያቄ ማለት ነው። ውግዘት ከተላለፈ ወዲህ ብዙ እናቶችና አባቶች፣ እህቶች፣ ወንድሞች ከዚህ ዓለም በሞት የተለዩ አሉ። እነዚህ ሰዎች እንደተወገዙ ነው የሞቱት ወይስ እንደተፈቱ ነው የሚለው ጥያቄ ተመልሷል። ግን ይብራራልንና እና እንደው ትምህርት ብናገኝበት። እኔ እኮ ምርጫ ነው የሰጠሁኝ እያችሁ ምዕመናን ይህንን ስናገር የምትሰጡት ገንዘብ የበደል መፈጸሚያ ሆኗል። የእናንተ ደግሞ አለመቆጣትም ሰዎቹን ወደ አመፅ ሰዷቸዋል፣ ጋብዟቸዋል። እና እናንተ እጃችሁን ሰብስቡ፣ ገንዘባቸውንም በቤታችሁ ባንክ አስተናድታችሁ አስቀምጡ። ከዚያ ጋር ደግሞ ቄሱም ጳጳሱም ራሳቸውን የሻሩ ስለሆነ ከነሱ የምታገኙት ነገር የለምና ተጠንቀቁ ብያለሁ። ይህን ከተናገርኩ በኋላ እምቢ ብለው አልፈው ተርፈው ምን አለብን እንዴ ምን ቄሱንም ለምን መስቀል አያሳልመንም እያሉ የሄዱ ብዙዎች ናቸው። እነዚህ የራሳቸው አመፀኞች ናቸው፣ እንደታሰሩ ናቸው። አሁንም አይ ከዚህ ተጠጡተው አክብረው የሞቱ ግን ፍጡሀን ናቸው፣ ዋጋቸውን ይቆያቸዋል። መስቀል እኮ ብቻውን ብቻውን መባረኪያ አይሆንም፣ ታውቃላችሁ። ለምንድን ነው ታዲያ አንጥረኛው ለምን አይባረክበትም? ነጋዴው ለምን አይባረክበትም? ለምንድን ነው መስቀሉ እኩል ነው። የሰራው አንጥረኛው ነው የሸጠውም ነጋዴው ነው። ለምንድን ነው ቄሱ ብቻ ስለያዘው መባረኪያ የሚሆን ለምንድን ነው? የመባረክ ስልጣን ያለው ቄሱ ስለሆነ ነው። እና ያ ቄስ ደግሞ እግዚአብሔርን ከካደ በረከት የለውም ማለት ነው። እናንተ ካህናት ይላል በትንቢተ ሚልክያስ፣ ስሜን አርክሳችኋልና እኔም በረከቴን ከእናንተ ወስጃለሁ ነው የሚል ውግዘት ከባድ እስከመሆኑ መጠን አጥፊ አጥፊው ነው የሚወገዘው ማለትም ሃይማኖትን ወይም የክለት መጽሐፍ የጻፉ ሰዎች ናቸው መወገዝ ያለባቸው። ካህናቶችን ለምሳሌ አምነውበት፣ ቤተሰቦቻችንን እንደገና ከስራ እንባራል እንደሚል ሁኔታ አምነውበት፣ ግን በዚህ በውግዘቱ ላይ ያለውን እንቅስቃሴ ያደርጋሉ። ማለት ካህናት አገልግሎታቸው የሚፈጽሙት አገልግሎታቸውን ሳያቋርጡ እስካሁን ይፈጽማሉ። ስለዚህ ካህናቶችን የሚነካበት ምክንያት ምን ላይ ነው? ከቤተ ክህነት የሚያገኙት ገንዘብ የለም። በልብሳችን በምግባችን ብለው ሊያመካኙ አይችሉም። ደግሞ ከዚህ ነጻ ካልወጡ ካህናት አይደሉም። ጌታ ራሱ አንድ ባሪያ ለሁለት ጌታ መገዛት እንደማይችል፣ እናንተም ለእግዚአብሔርና ለገንዘብ ልትገዙ አትችሉም ነው ያለ። ይህንንም ሲያብራራ ነገሩን በዚህ ብቻ ሳይወስን ምክንያቶቹ ገንዘብ ፍለጋ የሚሰዱን ምክንያቶች ልብስና ምግብ ስለሆኑ ምን እንበላለን? ምን እንለብሳለን ብላችሁ አታመካኙ። ወፎችን አበቦችን እዩ ብሎ በገንዘብ ምክንያት ከሱ እንዳንለይ አዝዟል። ከዚህ በላይ ካልሄድን እንኳን ካህንነቱ ምእመንነቱም አይሆንም። እንኳን ካህንነቱ ምእመንነቱም አይሆንም። ካህንነቱማ ከዚህ በላይ መሄድ አለብን እና የሚደርስብንን ሁሉ ተቀብለን ለክርስቶስ መመስከር በጎቹንም መጠበቅ አለብን። አንድ በጎቹን ሊጠብቅ የተሰየመ እረኛ አቅሙ እስከፈቀደ ድረስ ከአራዊት ጋር ተከላክሎ በጎቹን ማዳን አለበት። እሱ መሞት አለበት እንጂ እነሱን አሳልፎ መስጠት የለበትም። እንኳን ለጥቅም ብሎ አሳልፎ ሊሰጣቸው ስለ ህይወቱን ህይወቱን አሳልፎ ሊሰጠላቸው የታዘዘው የታ ራሱ ስለ በጎቼ ራሴን እለውጣለሁ ነው ያለ። ይህንንም ለሐዋርያቱ ለካህናቱ ሲያስተላልፍ ራሱን ለወንድሙ ለውጥ አድርጎ ከመስጠት የበለጠ ፍቅር ምን አለ ብሎ እንድንቀበለው ነው ያዘዘን። የቤተ ክርስቲያኑ ሰዎች የሆነ ሁሉ፣ አስተማሪዎች የሆነ ሁሉ ስለ ምእመናን ህይወታችን አሳልፈ እንድንሰጥ ተጠይቀናል። እንኳን በልብስ በምግብ ራበን ጠማን ብለን ልናመካኝ ይቅርና፣ ሌላው ደግሞ አሁን በኢትዮጵያ ቤተ ክርስቲያን በኩል ያለው ይዞታ ይህን ምክንያት አይቀበለውም። እግዚአብሔር ዋጋቸውን ይክፈላቸውና ብፁዕ ወቅዱስ አቡነ ቴዎፍሎስ ኮሚኒዝም ወደ ኢትዮጵያ መግባቱን በር መክፈቱን ስር መስደዱን ሲያዩ በርስትና በጉልት ላይ በመሬት ላይ የነበረው የቤተ ክርስቲያን ስሪት ወደፊት እንደማይቀጥል ስላወቁ ለቤተ ክርስቲያኒቱ ቀሪ ሀብት ምእመናን ናቸው ብለው የሰበካ ጉባኤን ያቋቋሙ። ቤተ ክርስቲያን በምእመናን ገንዘብ እንድትረዳ ነው ያንንም ደግሞ ስልጣኑን ለቤተ ክህነት ሳይሰጡ በመቶ ከተወሰነ ገቢ ለቤተ ክህነቱ መስሪያ ቤቶች ከወረዳ ወደ አውራጃ፣ ከአውራጃ ወደ ክፍለ ሀገር፣ ከክፍለ ሀገር ወደ መን ወደ ፓትርያርክ ፈሰስ እንዲደረግ ሲያደርጉ የቀረው ሀብት ግን በአጥቢያይቱ ምዕመናን እና በካህናቱ እጅ እንዲጠበቅና ለዚያች ቤተ ክርስቲያን መረጃ መቋቋሚያ በካህናቱ መተዳደሪያን እንዲሆን ነው ቃለ ዓዋዲን ያወጡት። ስለዚህም ደግሞ የሰበካ ጉባኤ ሲባል ምእመናን ብቻቸውን ካህናት ብቻቸውን እንዳይሆን፣ ካህናት ከምእመናን ምእመናን ከካህናት ተቀላቅለው በአስተዳዳሪው ተቀዳሚ ሊቀመንበርነት ሁላችሁም ታውቁታላችሁ። ካህናትም ያውቁታል፣ ምእመናኑም ያውቃሉ። እና ይህን እያወቁ የምበላው ምለቱ የለኝም እታገዳለሁ፣ እባራለሁ ብለው ያደረጉት አድማና ሴራ በእግዚአብሔር ላይ ትልቅ አመፅ ሚፍጽም ካህናቱ እና እራሳቸውን ደግሞ በገዛጃቸው ሽረዋል። የአባ ጳውሎስ ካህናት ነን ካሉ የጣወት ካህናት ናቸው ማለት ነው። እና ይህ ስለሆነ ነው ያወገዝኳቸው። ስማቸውን በጸሎት ሃይማኖት አትጥሩ። እነሱ ከምእመናን ጋር ቢቆሙ ኖሮ እስካሁን ጸቡ በርዶ ነበረ፣ ፍርድም ተገኝቶ ነበረ። አባ ጳውሎስም ይጸጸቱን እሳ ይገቡ ነበረ። እንደገና ቤተ መንግስት አይገዙም ነበረ። የጥይት መከላከያ መኪና የማያደራጁም ነበረ። እነሱ ቢቀኑ ኖሮ እነሱ ናቸው ቤተ ክርስቲያኑ ያፈርሷል። እዚህ ጋር ተያይዞ አቡነ ጳውሎስ መወገዝ ያለባቸው ዛሬ ሳይሆን ያኔ ገና ስልጣን ላይ ሲወጡ ማለትም በፍትሐ ነገሥት ላይ እንደሚነገሩ በቤተክርስቲያናችን መጽሐፍ አንድ ፓትሪያርክ በወተ ስጋ እያለ ሌላ ፓትሪያርክ መሾም እንደሌለበት ይሄ በድንጋጌ ላይ አለ። ይህ ሳለ እሳቸው ግን አንድ ፓትሪያርክ እያሉ ሳቸው እና እሳቸው ስልጣን ላይ ወጡት። ስለዚህ ያኔ ነበር መወገዝ የሚገባቸው ዛሬ አልነበር። ምንም ሃይማኖት የሚያፋልሱ ት የሚባልም እና ከዚያ ጋር አያይዘው ውግዘቱ ከስራ መባረር ጋር አብሮ የተያዘ ነው። እና አቡነ ጳውሎስ መወገዝ የነበረባቸው ዛሬ ሳይሆን ያን የገና ስልጣን ላይ እያሉ ማለት እርሱ አባታችን እዛ ቦታ ላይ በነበሩበት ሰዓት ያን የነበር መነገር የሚንብን ቃላት ሰነዘር አለ። በርስ በኩል አባ ጳውሎስ በፓትሪያርክ ላይ አልገቡም። ጥፋታችሁም አንዱ ይሄን ሁሉ የሚያልጎመጉመው ይህን ነው። አመፅ ነ አባ ጳውሎስ በፓትሪያርክ ላይ አልተሾሙም። የማንንም ሹመት አልቀሙም። ባዶ ቤት አገኙ ገቡ እውነቱ ይሄ ነው የቀደሙት ፓትርያርክ ነሐሴ 29 ቀን ሰማኒያ ሶስት አመተ ምህረት በሲኖዶሱ ውሳኔ መንበራቸውን ትተው ሄዱ ከአስር ወር በኋላ አባ ጳውሎስ ተሾሙ ይሄ በሰው ላይ ተሾማል ያሰኛል ለምንድን ነው በማይገባ ስምን ከሳቸው ለምንድን ነው በሚገባው ባጠፉት ጥፋት ነው መከሰስ ያለባቸው በዚህ አጥፊውም ተጠያቂውም ሲኖሩሱና እራሳቸው ሸሽተው የሄዱት ፓትሪያርክ ናቸው በጎቻቸውን ትተው የሄዱት ፓትሪያርክ ናቸው የሚጠየቁ ለምን በጎቻቸውን ጥለው ይሄዳሉ ስለ በጎቻቸው ለምን እራሳቸው አይለውጡም ማይጠየቁንና እዚያ ብኖርን የጠይቀውኛል እንዲ አልጠየቁኝም የግን ተቃውሚ የላቸዋል ተከራክሬ የላቸዋል መውረድ አይገባቸውም ብዬ ድምፅ አስሰምቻለሁ አላፍርም ቅር አይለኝም በዚህ ቅር የሚለኝ ነገር አይደለሁም በጊዜው ተናግሬያለሁ ነገር ግን እሳቸውም ሾልከው ሄዱ ሲኖዶሳቸውም ሳቸውም አብሮ አቅፎ አጅቡ ሸኛቸው። ይሄ ነው እውነቱ፣ ይሄ ነው እስከ የካቲት። አባ ዜና ማርቆስ ነበሩ በእንደራሽነት የሚጠብቁ። ከካቲት በኋላ ደግሞ አባ ያዕቆብ ተተኩ። አባ ዜና ማርቆስም እንደ ሸኙ እሳቸውን ወጥተው ሄዱ። አባ ያዕቆብ ገቡ። አባ ያዕቆብ የራሳቸውን የኤርትራን ነጻነት አደላደሉ። እዚህ ያለውን ለሚገባው ሰጥተው ሄዱ፣ ለመሰላቸው እና አባ ጳውሎስ የገቡ ክፍት ቤት እንጂ በሰው ላይ አልተሹሙ ያም ቢሆን እኔ ከምርጫ ውስጥ አልገባሁም፣ እንብ ብዬ ቀርቻ ነው። አንድ የመጨረሻ ጥያቄ፣ እግዚአብሔር ለሰለሞን በሰጠው ቃል ኪዳን መሰረት በመጽሐፈ ነገስ ተጽፎ እንደምናረባው የእግዚአብሔር አይኖች ሰዎትን በቤተ ክርስቲያን ላይ እንደሆነ ይናገራል። እና አቡነ ጳውሎስ ስም መጠራቱ የሳቸው ስም ሳይሆን ያው መንበሩ የቅዱስ ማርቆስ መንበር ስለሚጠራ በዛ ቦታ ላይ የሚደረገው ማንኛውም ስርዓት ቅዱስ ቁርባን፣ ሌሎችም ስርዓቶች ሁሉ የማድርግበት ሌላ የማይከፈልበት ምክንያቱ ምን ላይ ነው? የሚበዛ ነው። ካዱ ካዱት። ሚስቱን የፈታ ሰው ባል ይባላል? ሚስቱን የፈታ ሰው ባል አይባልም። ፈቷል። ሚስቱን የእሱ አደለችም። መልሶ ማግባትም አይችልም እና መንበረ ማርቆስን ክደዋል። መንበረ ሊሆን የጌታ አድረዋል። ከሮማ ፓፓ ቡራኬ ተቀብለዋል የተቀበሉትን በኢትዮጵያ ቤተክርስቲያን የተቀበሉትን ቡራኬና በኢትዮጵያ ቤተክርስቲያን የተቀበሉትን መሀላ አፍርሰዋል። አቤቱ ያኳ ይሄ ነበረ የነገርኳቸው። ይሄ ነው ቃል ኪዳናቸውን አፍርሰዋል። ክርስቶስን ክደዋል። በመንበረ ማርቆት ላይ አይደለም። አሁን ያሉ የሰሩት ቤትም መንበረ ላይሆን ነው ያሉም በመንግስት ላይሆን ነው በሃይማኖት ላይሆን ነው። ስለዚህ ውጉዝ ናቸው። ይህ ውግዘት አሁን ተላልተዋል። በዚህ ውግዘት መካከል እንግዲህ አንድ ሰው በስጋ እያለ ብዙ ነገሮችን ያደርጋል። ከዚህ በኋላ ደግሞ ውግዘቱ ካስተላለፍ በኋላ ወደማይቀረው ሞት የሚክድበት መንገድ ደግሞ አለ። እግዚአብሔር አምላክ ክፉን ነገር ያልቀው እና ይህ ውግዘት እንደተላለፈ ወይ በእርሶ ወይ በሳቸው መካከል የመለየት ባህሪ ቢኖር ውግዘቱ እንደታሰረ ነው ወይስ እንደተፈታ ነው? እንደታሰረ ነው። ማንም አይፈታውም። ማን ይፈታው? እስከ መቼ ድረስ ነው? ቤተ ክርስቲያን ውስጥ ከተመለሰ ይደረስ። ቤተ ክርስቲያኒቱ ተመልሳ ሲኖዶሱ የቤተ ክርስቲያን የክርስቶስ ተጠሪ ካልሆነ ምን ጊዜም አይፈታም። የክርስቶስ የሆኑ ጳጳሳት ከሌሉ ካልተሾኑ አሁን ያሉትም እንዲሁም አይሆንም። አሁን ያሉት አይሆኑ ያሉት ካህናትም አይሆኑም። ይህን ያውቁ። ለዚህ መድኃኒቱ ምእመናን ተሰብስበው ካህናቱንም አስገድደው እሺ ያሏቸውን በውድ እምቢ ያሏቸውን በግድ ለይተው አስወጥተው አሁንም አባ ጳውሎስን አውግዘው ራሳቸውን አስተካክለው ካልቆሙ በስተቀር ቤተ ክርስቲያን አሁንም የለችም። እንዲህ በመላም ደግሞ አትመለስም። ይህ በመላም አትመለስም። አባ ጳውሎስ ድንገት ቢሞቱ እኔም ድንገት ብሞት ያሉት ጳጳሳት፣ ያሉት ቀሳዎች ተመልሰው ተረከተው የሚሰሩ ስራ ምንም ዋጋ የለውም። ፍርድ ሳይፈረድ አጥፊውና አልሚው ሳይለይ በምንም አይነት የሚደረገው ነገር ሁሉ ዋጋ የለውም። ለዚህ ነው የጮ ከአመት ሙሉ የሰው ያለምን በዚህ ምክንያት ነው ነገሩ ጥብቅ ስለሆነ ከባድ ስለሆነ ሰውማ እኮ ቢኖረን ኖሮ እኮ የተለየ ሰው ሁለት ሶስት ሰው እንኳ ቢሆን ይሆን ነበር። ሌላ ቀርቶ አባ ጳውሎስ ቢሞቱ አንድ ጳጳስ ለመሾም እነዚህ በዚያ ህግ ላይ የፈረሙት ሁሉ የመሾም መብት ስለሌላቸው ያልፈረመ ጳጳስ ሶስት ከሌለ ቤተ ክርስቲያኒቱ እንደገና ፓሳሪክ መሾም አትችል እንደገና ወደ ግጹ የእርሱ ውግዘት የሚቀበል ሰው ማለትም አባት የአቡነ ጳውሎስን የማይቀበል ነገር ግን እግዚአብሔር አምጣውና እድሜትን ያርዝልንና እርስዎ ቢለዩ እንኳን ያህ ሰው ፈትቶ በቦታው ላይ እውነተኛውን መተካት አይችልም። እኔ እኮ አቤቱታና ጮኸት ስርዓቱ ወደ ነበረበት ይመለስ ነው። ከተመለሰ ተመልሷል፣ እብረት የለም። ካልተመለሰ ግን ማንም ማን ሊፈታው አይችልም። ክር አይደል፣ ገመድ አይደል፣ ሽቦ አይደል፣ ቀልድ ነው። እሺ፣ አባታችን ምን ጥያቄ ደግሞ። ካህናቱና ጳጳሳቱ የተወገዙበትን ምክንያት ሰምተናል። እራሳቸው ፓትሪያርኩ የተወገዙበት ምክንያት ግን ምንድን ነው? ከዚህ ጋር የሚያያዛን ጥያቄ ስላለኝ ነው የሚጠየቁት። አንድ ጊዜ አቡነ ተክለ ሃይማኖት ሳቸ ያ ቃ እሳቸውም ሮም ሄደው ኦፕራ ተገናኝተው አንዳንድ ውሳኔዎችን ያሳለፉ ይመስለኛል። አላሳለ አላደረጉም ይወራ በስተቀር አባ ጠቅላይ ይህን አላደረጉም። በመንገድ ኃላፊነት አንድ ሰው አንድ ሰው በመንገዱ ለምሳሌ፣ ፓፓው የሮማ ፓፓ አዲስ አበባ ቢደርሱ፣ እዚህ አጋጣሚ አባ ጳውሎስን ቢያገኙ፣ አባ ጳውሎስ በመንገድ መተላለፊያ ሮም ቢሄዱ፣ ሮም ላይ ፓፓውን ቢያገኙ፣ ይህ አይደለም ተገናኙ የሚባለው አባ ጳውሎስ በኦፊሴል በሚገባ በክብር ተጠርተው ሄደው በጸሎተ ቅዳሴ በጸሎተ ማየድ ተሳትፈዋል። አስር ሺህ በሚገኙበት ምዕመናንም ራሳቸውን አዋርደው እንደ ተራ ምዕመን የፓፓውን ቡራኬ ተቀብለዋል። አባ ገነት እንዲህ አላደረጉም። ጳውሎስ ያገኘው ስልጣን ከእግዚአብሔር ነው። መፍሰስም ካህናት አባቶቻችን ጳጳሱ ያገኙት ስልጣናቸው ከእግዚአብሔር ይመስለኛል። ስለዚህ እነዚህ ካህናት አባቶቻችን ከእግዚአብሔር ያገኘ ስልጣን ማንኛውም ሰው የመግፈፍ ስልጣን አለው፣ ስልጣናቸውን ለመቀማት አለው። ማንኛውም ሰው ማለታቸው ከእግዚአብሔር የተገኘ ሻርኳቸው፣ ያወገዝኳቸው ይህም ከእግዚአብሔር ይሁዳ ከእግዚአብሔር አልተሾመም ነበር፣ አልካደም፣ አልተሻረም ይወዳል ጊዜ አላልጠረውም ከሐዋርያት፣ ጋር አልተሻለም። ማን ተሾመ? ማትያስ። ማን የሾመው? ሐዋርያት። ሐዋርያት ስርአቱ አንድ ነው። ጌታ ቢጠራቸው ሐዋርያት ቢሾሙ ስርአቱ አንድ ነው እና አባ ጳውሎስ ምግዜ ያልሾማቸው እዚህ አላልሾማቸውም ቤተ ክርስቲያን እናት የሾመቻቸው ካሉ ሻር ናቸው። ካዱ፣ አወግዝ ናቸው። ራሳቸውም በራሳቸው ሻሩ እንጂ ደግሞ የካዳቸው የለም የሻራቸው የለም። ሐዋርያት ሥራ ምዕራፍ አንድ ቁጥር አስራ አምስት ጀምራችሁ ብታነቡ ይሁዳ ትቷት የሄዳትን ይህችን መልእክት የሚቀበለን ሰው ምዳጥልን ብሎ የጸለዩ ይሁዳ ትቷት ይሄዳትን ነው ያሉ እንጂ የሻር ነውን አላሉ። አባ ጳውሎስም ራሳቸው ናቸው ተተውት ይሄዱ ሹመቱን። ሮም ሲገቡ ነው የተውት። የሮምን ሀብታ ቤት ለመግባት መድረኩን ሲረገጡ ነው የኢትዮጵያ ቤተ የኢትዮጵያን ቤተ ክርስቲያን ይካሉ እኔ ጥያቄ ማለት በኒቅያ በቁስጥንጥንያ በኤፌሶን ሁሉም የተደረገው ውግዘት በተመለከተ ከዛ ባሉጣ ቀደምትን በተወገዙት ማለት ምናፍቃኖች በተወገዙበት መልክ ማንም ኖረ ማን ኖረ አቡነ ጳውሎስ ምኖሩ እሱ ማኖሩ ተፈታም አልተፈታም፣ በዛ አይነት ይወርዳል ውግዘቱ ሃይማኖቷ፣ በትክክል ደረጃዋን እስከምትይዝ ድረስ እኔ ጥያቄ ከህዝበ ክርስቲያን ጀምሮ እስከ ሊቃነ ጳጳሳት ድረስ በአንድ ቃል ተወግዟል። ግዝቱን ያልተቀበሉ ሰዎች ወይም ህዝበ ክርስቲያን እንደ ምናፍቃን የሚጠሩበት ስም እንደ ምናፍቃን ነው ወይስ ሌላ ስም ምንድን ነው የሚሰጣቸው? ማለት ከእነሱ ጋር አብረው ያሉት ሁለተኛ ስልጣነ ክህነት ያላቸው ከጳጳሳት ሊቃነ እስከ ዲያቆናት አንቱ የሚያሰኛቸው ንበር ስም አላቸው። ይሄንን ባንጠቀምበትና በተራሰው ስም እንደ ማንም እንደ ተራ ሰው ስም ብንጠራቸው ጥፋት ወይም ድፍረት ሆኖ ያስቆጥርብናል አብረዋቸው ያሉ ሁሉ ማንም ሁን ማንም ጉዛን ናቸው ብያቸኋለ ከነሱ ጋር የሆኑ ሁሉ ማንም ሁን ማንም ጉዛን ናቸው እራሳቸውንም በራሳቸው የሻሩ ናቸው እኛ አይደለንም ክርስቶስን ሲተው ነው ስልጣኑ የቀረ ክርስቶስ ከሌለ የክርስቶስ ስልጣን የለም ይህን ታውቁ የለ። ክርስቶስ ከሌለ የክርስቶስ ስልጣን የለም። ክርስቶስ በሌለበት የክርስቶስ መንፈስ አያድርም። ይህ ክርስቶስን የተው ትቷል። ስለ ተወው የተሰጠው ጸጋ ሁሉ ተነስቷል ባሉ ነው። ስለዚህ ማለት ጳጳሳት አሁን ለምሳሌ አንቱ ተብለው የሚጠሩበት ስም አላቸው እነዚህ የክብር ስማቸው አለ። እሱ አሁን ጥያቄ ያለኝ ምንድን ነው? ከተወገዙበት አባቶች አንዱ ተጠሪነቱ ለሲኖዶስ ተጠሪነቱ ለመንፈስ ቅዱስ ነው የሚለው ነበር። ያኛው ተሽሮ ተጠሪነቱ ለአቡነ ጳውሎስ ተብሏል። ይሄኛው አባባል ስላልገባን ሊብራራል። ለመንፈስ ቅዱስ የተባለው ለአባ ጳውሎስ ሲባል ምን ማለት ነው? እናንተ ራፍቱ ትረዱት ፈጠሪነቱ ለመንፈስ ቅዱስ ይል የነበረው ተለውጦ ለአባ ጳውሎስ ሲባል ምን ማለት ነው መንፈስ ቅዱስ ተሽሮ አባ ጳውሎስ ተሾመው አይደለም ታደስ ምንድን ነው የአባ ጳውሎስ ውጥር አለ የመንፈስ ቅዱስን ወንበር መንበር መውረስ ይችላሉ መብታቸው ነው መንፈስ ቅዱስ እኮ ሸዋሚያቸው ነው እንጂ ጓደኛቸው እኮ አይደለም ሲኖዶስ በሚሰበሰብበት ጊዜ መሀል ክብ ጠረጴዛ ይደረጋል እዚያ ላይ ወንጌል ይደረጋል መሪው መንፈስ ቅዱስ ነው ለዚያ ሲኖዶስ። ስለዚህ ውይይቱ በክብ ጠረጴዛ በኩልነት እንጂ በበላይነትና በበታችነት የለም። ያንን አስወግደው እሳቸው የመንፈስ ቅዱስ መንበር ከያዙ ጣወት ናቸው ማለት ነው እና እሳቸውን የተከተለ ሁሉ ጣወታዊ ነው ማለት ነው። የጉባኤው ነገር እንዴት ነው ማለት። በ11 11 ቤተ ክርስቲያን ትምህርት ይሰጣል። ትምህርቱን ነው የሚሰጡት። በብዙ ወጣቶች ናቸው ውዘቱን የማይቀበሉ ናቸው። በመማር በኩል ምን አይነት መልእክት አለ? ስብከት ሆኖ ተላለፍ ሰይጣን መቸረፍ ነው። ወንጌል ሰባኪ ሆኖ የሚያውቁ መቸነ የተመረጠ ለ ወንጌል ሰባኪ ነው አለ የምታውቁበት በመጽሐፍ ቅዱስ እነሱ ሳያምኑ ማንን ነው የሚያሳምኑ? ሳይማሩ ማንን ነው የሚያስተምሩ? ክርስቶስን ሳያውቁ ወደ ማን ነው የሚጠሩት? ዳሴ ከነሱ ጋር መተባበር እንደሌለብን ተነግሮናል። ይህንም ደግሞ በጸጋ ተቀብለናል። ነገር ግን ቤተ ክርስቲያን ሄደን ባለፈው ጊዜ እንደተናገሩት ቅዳሴውን ሳንካፈል መጠለያ ይኖራል፣ መጠለያ ውስጥ ገብተን በቅዳሴው ሰዓት የራሳችን የግል ጸሎት ብናደርግ የሚያመጣው ክፋት ነገር ይኖራል ብለውናል፣ ይገባል እንኳን እናንተ ይሄ እዚህ ቤት አስቸግረኛል። እቤት እቤት እዚህ ጸብት ቤት አለችን። በቃ እዚያው ፊት የቆመነ ይመስል እንትኑ ግራማፎን እንዴት ሰንጥቆት እንደሚገባም አላውቅም። አባታችን አሁን ብዙ እናቶች ደካሞች እናቶች አሉ አሁን እነዚህ እናቶች ውግዘቱን የተቀበሉት ቤተክርስቲያን ላይ እንዲሁ ማስቀደስ ወይም ስጋውን ደግሞ የመቀበል አቅም የላቸው ነገር ግን በአቅራቢያቸው ባለ ቤተክርስቲያን ተገኝተው የጌታን ስጋና ደም ለመቀበል ይፈልጋሉ እና ይቀበላሉ። እነዚህ ሰዎች የጌታን ስጋና ደም ይቀበሉ የተወገዙ ናቸው ወይስ አይደሉም? እና በየጊዜው ካልተቀበልን ብለው ባይቸብሉ ያንን አክብረው ጸሎታቸው ቢጸልዩ አቡነ ዘበሰማያት ሊደግሙ እና ያለቻቸውን እድሜ ከዚህ ጋር ያሳልፉ ብትነግሯቸው ይሻል። እና ከሳቸው ጋር የተባበሩት ምዕመናን ከእነሱ ጋር ያለን ውግዘቱን ያልተቀበሉ እና የተቀበሉ ሰዎች ያላቸው ግንኙነት እንዴት ነው? በማህበራዊ ኑሮ ማለት ነው። እኔ በቤተ ክርስቲያን ውስጥ ባለው ስነ ስርዓት ነው። ማህበራዊ ኑሮን ግን እራሳቸው ሊያስቡበት ይገባቸዋል። ማቻልማ እርጥብ እና ደረቅ አንድ ላይ ይሄዳል። ሙትና ህያው አካል ማለት እኮ ነው። የሞት አካልና ህያው አካል አንድ ላይ ይኖራል። ለምንድን ነው ሐኪሞች ታዲያ ሰውየውን እግሩን የሚቆርጡት እጅን የሚቆርጡት? ምን እያሉ ነው? ለምን እያሉ ነው? የማይሆን ስለሆነ ነው። አብሮ መኖር አይቻልም። የእግዚአብሔር ስራ ሲኖር አደለም ደ በመካከላችሁ እግዚአብሔርን የተወና እግዚአብሔር ያለውን አንድ ላይ ያለው ሰላም አትበሏቸው። አደለም እንዲ ያለው ሐዋርያው ዮሐንስ ሰላም አትበሉት እየሱስን ወደ እናንተ ይዞ የማይመጣ ከሆነ ይህንን ትምህርት ወደ እናንተ ይዞ የማይመጣ ከሆነ ሰላም አትበሉት። ሰላም የሚለው ለክፉ ሥራ ይተባበረዋልና። አና ያለ ቅዱስ ዮሐንስ አሪያ በመልእክቱ ጌታም ወደ የምትገቡበት ቤት ሁሉ አስቀድማችሁ በዚያ ሰላም የሚገባው ሰው እንዳለ ጠይቁ፣ ካለው ሰላማችሁ ይደርበት፣ ከሌለ ግን ሰላማችሁ ወደ ራሳችሁ ይመለስላችሁ ነው ያለ። እና ሰላም የሚኖረው ክርስቶስ ይኖር ነው። በይቤንታ እኮ አይደለም ሃይማኖት፤ በይቤንታ ሊፈጸም አይችልም። እንደሱ ከሆንማ ብዙ ሰማዕታት እናቶቻቸውን፣ አባቶቻቸውን፣ ወላጆቻቸውን አሳዳሪዎቻቸውን እየተቡ ለምን ሄዱ ነበር? እኔን የሚከተል ቢኖር ራሱ ይካድ ነው ያለው። እንኳን ሌላውን እራሱ ይካድ ነው። አባታችን አንድ ጥያቄ ጠይቁም። በፊት ቅዳሴ ጠዋት ተነስተን እንሄድ ነበር። አሁን ግን ቅዳሴውን ስንቀር ከቤተሰቦቻችን ልዩ ሀሳብ እየተሰጠ ነው። ማለትም ቅዳሴ ተለይቶ ምን አይነት ጸሎት ነው? ስብከትም ስንቀር ምን አይነት ጸሎት ነው? ይሄ ከእምነታችን ልዩ ነው፣ መስተካከል አለበት እያሉ ከቤተሰቦቻችን ፍቅር እያጣ ነው። እና ውግዘቱን ደግሞ አልተቀበሉት በምን አይነት ማስረዳት እንችል። ቅዳሴ ካላስቀደሳችሁ አትጸልዩ የሚል ከየት አገኙት እነሱ? ቅዳሴና ጸሎት የተለያዩ ናቸው። ቅዳሴ ማስቀደስ ይቻላል፣ እርግጥ ከተቻለ ስጋውን ደግሞ መቀበልም ይቻላል ከተቻለ። ግን ይህን ካላደረጋቸው አትጸልዩ የሚል ማን ነው ይህን ያዘዘ? ጸሎት ቀንም ሌትም ጠዋትም ማታም ሲሆን በሀያ አራቱ ከዚያ ቢቀር በአስራ ሁለቱ ከዚያ ቢቀር በሰባቱ ሰዓታት መጸለይ ይቻላል። ቅዳሴ በዚህ ሁሉ መቀደስ ይቻላል። ቅዳሴ ስርዓት ሌላ ነው፣ የጸሎት ስርዓት ሌላ ነው። ደግሞ ስብከት የሚሉት ደግሞ አሁን የመጣ የፕሮቴስታንት ውርስና ቅርስ ነው እንጂ የኢትዮጵያ ቤተክርስቲያን አይደለም። ይህ ዝም ብሎ ማንም የሚፈነጭበት የቻለውም ያልቻለውም ሲደነፋ የሚውልበት እና እንደ ሙዚቃ ቤት ዋሽንቱም ክራሩም መሰንቆ የሚፈራረቅበት ይህ የኢትዮጵያ ቤተክርስቲያን ስርዓት አይደለም። አይደለም ሚስዮናዊያንን ለማስገባት የተደረገ ሸር ነው። ለማስለመድ፣ ህዝቡ ከየት መጡ እንዳይል ለማስለመድ የተደረገ ሸር ነው እንጂ እራሳቸው የሚወጡበትን የሚገቡበትን የማያውቁ ጎረምሶች የወንጌል አስተማሪ ሆነው መላክ የለባቸው እና በአሁኑ ሰዓት እኛ ማለት ከእነዚህ ሰዎች አሁን ከተጠቀሱት አጠቃላይ አባቶች፣ ወንድሞች ከተለየ እራሳችንን እንዴት አድርገን መጠበቅ ማለት በአሁኑ ሰዓት እግዚአብሔርን ነቅፈው ከሚቀሙ ከሚኖሩ ሰዎች ጋራ ህብረት እንዳይኖረን እና መጠንቀቅ የሚገባን ጉዳይ አባታዊ ምክርና ትምህርት ቢሰጡ ነው። ከዚህ የአቆ አባቶች ነ በዚህ የመጨረሻ ጥያቄያችን እና

ምን ያደረጉላችኋል? ከክርስቶስ ጋር ያልሆነ ምን ሊጠቅማችሁ ይችላል? ከእኔ ጋር የማይሰበሰብ ይበትነኛል፣ ከኔ ጋር አንድ የማይሆንም ጠላቴ ነው ነው ያለ እና እናንተ የክርስቶስ ከሆናችሁ፣ ከክርስቶስ ጋር ያልሆነ ምን ያደረግላችኋል? የክርስቶስ የሆነ ሁሉ የክርስቶስ ያልሆነውን መተው አለበት። ምንድን ነው ያለ ቅዱስ ጳውሎስ በቆሮንቶስ ሁለተኛ ምዕራፍ ስድስት ከቁጥር አስራ አራት ተጠራጣሪዎች አትሁኑ በማያምኑ ሰዎች ቀንበርን አትጠመዱ በህጋቸው አትያዙ ጽድቅን ከኃጢአት ጨለማን ከብርሃን የሚያደባልቅ ክርስቶስን ከሰይጣን ምዕመናንን ከመናፍቃን የሚያቀላቅል የእግዚአብሔርን ስታወት በጣዖት ቤት የሚያኖር አለው ወይ ዝም ብሎ እንዲህ አድርጎ ነው የለየው እስቲ ሻውን ከእነዚህ ነገሮች የትኛው ነው ስህተት ነው የምትሉት ጽድቅን ከኃጢአት ጨለማን ከብርሃን ምዕመናንን ከመናፍቃን ክርስቶስን ከሰይጣን እኔ አይደለም ነው የተናገርኩት። የእግዚአብሔር ቃል በሐዋርያቱ አድሮ እንዲህ ግልጥ ፍርጥ ያለ ቋንቋ ሰጥቷል። በዚህ መሰረት ተመሩ። እሺ ለሚላችሁም ንገሩ። እንዲህ ካላችሁ እራሳችሁን ጌታ ብሏል። ትቢያችሁን አራግፋችሁ መመለስ ብቻ ነው። ሌላ መንገድ ከተቻላችሁ፣ የሚተባበርም ካገኛችሁ አሁን የካህናቱ ስህተት ምን እንበላለን የሚል ነው። የገንዘብ ምንጭ ካገኛችሁ የገንዘብ ምንጭ አዘጋጅታችሁ እሺ ያሏቸውን ካህናት ወደ እናንተ በተጠሩ ሌሎችንም ልታደኑ ትችሉ ይሆናል። ይህ መስለኝ ብልሃት ይሄ ነው። ከዚህ በቀረ ሌላ ምንም የምለው ነገር የለም። ይህ በራሴ በበኩሌ ህይወቴን አሳልፌ የሰጠው ስለሆነ ምንም የሚያከራክረኝ ነገር የለም። ያው እስካሁን ድረስ ለተደረገልን ነገር ሁሉ እግዚአብሔር አምላክ ይስቀበል። ከተጠየኩት ሁሉ የግድ መልስ መስጠት አለብኝ። ተሳስተናል፣ ያው ምንም አናውቅም፣ ገና ህፃኖችን ናቸው። እግዚአብሔር ስም ይቅር በሉ። እሺቱን ለሚገባ ተጠይቀዋለሁ። እስከ ተቻላችሁ ድረስ እሺ የሚላችሁን የሚሰማችሁን፣ እሺ የሚላችሁ ነው ያልኩት፣ እሺ የሚላችሁን መልሱ። እንዲህ ካለ ምንም አልናችሁም። እሱን አዎ፣ እንደው እንደው እስከ እዚህ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ነት በዚህ ሰዓት በዚህ ስራ፣ በቸርነትህ ስለሰበሰብከን በቸርነትህ የሚገባንን እንድንወያይ ስላደረግከን ከሁሉ አስቀድሞ ቅዱስን ህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ስብሰባችን የሚጠቅመንን መንገድ ለመፈለግ እንጂ ማንንም ለመጉዳት ያላደረግነው የማናደርገውም መሆናችን ስለምታውቅ አንተ ምናልባት ስህተት ቢኖረን ይቅርታ ቅርታ እንለምንሃለን እንማልድሃለን፣ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ እኔ አቅም የለኝ ጉልበትም የለኝም። ማንንም ለመጉዳት ማንንም ለመጥቀም አልፈልግም፣ እንደማልፈልግም ታውቀዋለህ። ሕሊናዬንም ሕይወቴንም የምትመረምረው የምትመራው አንተ ስለሆን ሁሉንም አታውቀዋለህ። ያዘዝከኝን ብቻ እንደሰራ ኋናለሁ። ስለዚህ አሁን ቤተ ክርስቲያን ከወደቀችበት የምትነሳበት ከተሰደረችበት የምትጠገንበትን አይምሮ ፍላጎት፣ ናፍቆት በየምዕመናኖች ልብ እንድታሳድር እለምንሃለሁ፣ እማልዳሃለሁ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስን። ጠላት ሰይጣን የተከልከውን እየነቀለ የዘራኸውን እያፈለሰ ነው እና እንክልዳድ መዝራት አደለም በአሁኑ ጊዜ ያለው በኢትዮጵያ የቤተ ክርስቲያን ላይ የተከልከውን መንቀል ነው የበቀለውን ማጥፋት ነው እንጂ እንክልዳድ መዝራት እንኳን አደለም ድብልቅ አደለም ይሆን ከላይ እስከታች በገንዘብና በሰው ኃይል በጉልበት ኃይል ቤተ ክርስቲያን ታፍና እየፈረሰች ነውና በደምህ ለዋጀሀት ቤተ ክርስቲያን አንተ የሰነት ክፍል እንድትሰራ እንለምንሃለን፣ ለማልደለሃለን። ክብር ምስጋና ለአንተ ለጨር አባት ለመንፈስ ቅዱስ የሚሆን ዛሬም ዘወትንም ለዘላአለም አሚን። አባታችን ሰማይ የምትለው ስሜ ቀደስ መንግስት ክ ተቃደ በሰማይ እንደሆነ እንዲሁ ድርት የእለት ምግባችንን ዛሬ ገደላችንንም ይቀበላል እኛም የበደለኝ አቤቱ ወደ ፈተና ያታይላል ከትቦ ባደረ እንጂ መንግስት ያንተ ናትና ኃይል ምስጋና ለዘለአለም ናሚ። እመቤታችን ቅድስት ድንግል ማርያም በመላኩ በቅዱስ ገብርኤል ሰላምታ ጌታ የኢየሱስ ክርስቶስ ወይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የህዝብህንም ኃጢአት አስተስርይ በማወቅ ባለማወቅ፣ በማሰብ፣ በመስራት፣ በመናገር የተፈጸመ ሁሉ ብሔርታ ብሔርታ የአብ በረከት የወልድ ፍቅር የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።